ደቡብ ሱዳን ጥገኝነት ስለጠየቁ የትግራይ ተወላጅ ሰላም ጠባቂ ወታደሮች ወደ ተቀናበረው ዝግጅት እናመራለን። በተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ መሰረት ደቡብ ሱዳን ተሰማርቶ የነበሩ የትግራይ ተወላጅ ወታደሮች ከዚህ ቀደም ወደ ሀገራቸው የተመለሱ ተጋሩ የሰራዊቱ አባላት እስር ላይ ስለሚገኙ ለደህንነታችን በመስጋት ወደ ኢትዮጵያ አንመለስም ሲሉ ለቪኦኤ ገለጹ። እነዚህ የሰራዊቱ አባላት ባልደረቦቻቸው በሆኑት ሌሎች ወታደሮች ተደብድበናል ወከባም ፈጽመውብናል ሲሉ ለአሜሪካ ድምፅ ተናግረዋል። ደቡብ ሱዳን ውስጥ የፖለቲካ ጥገኝነት በመጠየቅ በተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ዩኤንኤችሲአር ከለላ ስር እንደሚገኙ ድርጅቱ አረጋግጧል። የትግርኛ አገልግሎት የሥራ ባልደረባችን ገብረ ገብረ መድህን ወታደሮቹን የጁባ ዓለም አቀፍ አየር ማረፊያ ኤቪየሽን የጸጥታና ደህንነት ኃላፊ እንዲሁም የዩኤንኤችሲአር መልስ በማካተት ያሰናዳው ዘገባ ይቀርባል። አይሮፕላን ማረፊያ ውስጥ ከገቡ በኋላ ወደ ሀገራቸው አንመለስም ካሉት ወታደሮች አንዱ የአምሳለ ጣላከ ወልዳይ አይሮፕላን ማረፊያ ውስጥ በኃይል ወደ ኢትዮጵያ ለመውሰድ ሲሉ የኢትዮጵያ ወታደሮች ደብድበውናል ብለዋል። ብዙሕ ግቢር ጁንታ ኣብ ረድ ብብሄርና ዝተጋርቡ ምኳን ናጠራሕ ካብ ዕድቅና ፈቲሖም ብዙ ችግር ነው ያሳለፍነው ጁንታ ናችሁ ይሉናል ተጋሩ በመሆናችን ብቻ ትጥቃችንን አስፈትተው ሁላችንም ስንጠበቅ ነው የቆየ ነው። ጨንቆን ስለነበረ ይህንን አጋጣሚ ተጠቅመን ጥገኛነት ለመጠየቅ አስበን ነበር። እኛን የሚደበድቡ ሰዎች መድበው በክላሽ አጅበው እስከ ኤርፖርቱ አስገብተውናል። ክላሽ ይዘው ወደ ውስጥ መግባት እንደማይችሉ ሲነግሯቸው ውስጥ ገብተን ቪዛ ከያያዝን በኋላ መቆየት እንፈልጋለን ስንላቸው ይመስለኛል አንድ መቶ ሰላሳ ዘጠኝ ናቸው አስራ አምስታችንን ደበደቡን። በጣም ነው ይጎዱን። ሌሎች የአካል ጉዳት የደረሰባቸው ቢኖሩም እሳቸው ግን ብዙም እንዳልተጎዱ የአምሳለቃ ለአከው ወልዳይ ገልጸዋል። መሳሪያችንን ቀምተው ያለምንም ስራ ተቀምጠን ነበር የምንውለው ያሉት አምሳለቃ ወልዳይ ከዚህ ቀደም ወደ ሀገራቸው የተመለሱ የትግራይ ተወላጆች ታስረው ይገኛሉ ብለዋል። ቅድም ሕጂ ዝኸደውን አሲሮም ዘለው ገንዘቦም ኣይህቦምን ኣሲሮም ማእሰርቶም ዘለው ቤት ሰባቱም ኣለው ከአሁን በፊት የተመለሰን አንድ አባል አስረውታል። ገንዘባቸውን አልሰጧቸውም። የት እንዳሉ የማይታወቁ ሰዎችም አሉ። አንድም ትግራዋይ ሰላም አስከባሪ ተመልሶ ወደ ቤቱ የሄደ የለም። በየቦታው ነው አስረዋቸው የሚገኙት። መጀመሪያ ላይ ሁርሶ የሚባል ማሰልጠኛ ላይ አስረዋቸው ነበር። አሁን ግን ሰብስበው የት እንደወሰዷቸው አይታወቅም። ስልካቸውም አይሰራም ይላሉ። የህወሓት ታጋይ የነበሩትና በጡረታ ተሰናብተው ከሰላም አስከባሪዎች ጋር ምግብ ቤት ውስጥ ይሰሩ እንደነበረ የገለጹት ብሬ ታደሰ ወደ አይሮፕላን ማረፊያው እንደገቡ በድንገት በጥፊና በእርግጫ እንደተመቱ ገልጸዋል። ወደዚህ እንደገባን በድንገት መሬት ላይ ጥለው መቱኝ። የነበረኝንም ንብረት ቀምተውኛል፤ ሻንጣዬን፣ የሞባይል ስልኬን ሁሉም ንብረቴ መታወቂያ ሳይቀር ነው የወሰዱብኝ። እዚህ የነበረች ሰራተኛ ገላግላኝ ነው ወደ ውስጥ የገባሁት ስብል ሰራተኛ በመሆናቸው ወደ ሀገራቸው ለመመለስ ወደ አይሮፕላን ማረፊያው እንደሄዱና በትግራይ ተወላጅነት ያሉት ድብደባ ከደረሰባቸው በኋላ ግን ለሕይወቴ አስጊ በመሆኑ ለመመለስ አልፈለኩም ብለዋል። ሻምበል ሕልፍ የተባሉ ወታደራዊ መኮንን በበኩላቸው ሁኔታውን አስቀድሜ ስለተረዳሁት ቀድሜ ወጥቻለሁ ብለዋል። ለመሆኑ የስጋታችሁ ምክንያት ምንድን ነው ለሚለው ጥያቄ ስጋትና ተጋሩ ተፍዓል ኮይና ተጋሩ ስጋታችንማ ተጋሩን የምታጠፋ ሃገር ናለች። ከሌሎች ኃይሎች ጋር ተባብረው ተጋሩን እየጨፈጨፉ ነው። ይህ እኮ በግልጽ የሚታይ ዓለም የሚያውቀው ነው። ስለዚህ እንደ እኛ ሰላም ከማስከበር የተመለሱ እየታሰሩ እያየን እኛ እሰሩን፣ ግደሉን ብለን ልንሄድላቸው ነው? ይህ ነው ስጋታችን። አንሄድም ብለን እዚህ ቀርተናል። ይህ ሁሉ ግርግር እና ድብደባ ተፈጸመ የተባለው በደቡብ ሱዳን ዋና ከተማ ጁባ በሚገኘው ጁባ ዓለም አቀፍ አይሮፕላን ማረፊያ ላይ መሆኑ ተገልጸዋል። የአይሮፕላን ማረፊያው የኤቪየሽን ደህንነት ጥበቃ ኃላፊ ጆቶ ሚሎ እዛ ውስጥ ስለተፈጠረው ክስተት አብራርተዋል። ኢትዮጵያውያኑ ወደ ደቡብ ሱዳን ሲመጡ ለተባበሩት መንግስታት የሰላም ጥበቃ ስራ ነው ያሉት ሚሎ፣ የአንድ ሀገር ሰዎች ናቸው። መንግስት ወደ ሀገራቸው ሊመልሳቸው ፈልጎ የትግራይ ተወላጆች የሆኑ ወታደሮች ግን መመለስ አልፈለጉም፣ ሲሉ ገልጸዋል። ወደ አይሮፕላን ጣቢያ መጡ። እርስ በራሳቸው መደባደብ ጀመሩ። የመንግስት የሆኑ ሰዎች ትግራዋዮችን እየለዩ አጠቋቸው። ከዚያ አስራ አምስት ሰዎች ጥበቃ እንዲደረግላቸው ለተባበሩት መንግስታት የስደተኞች ተቋም ዩኤንኤችሲአር እጃቸውን ሰጡ። የተቀሩት ደግሞ ጉዟቸውን ወደ አዲስ አበባ ቀጠሉ። ብዛት ያላቸው ኢትዮጵያውያን የሰላም አስከባሪ ወታደሮች እንዳሉ የኤቪየሽን ደህንነት ጥበቃ ኃላፊ ጀቶ ሚሎ ገልጸዋል። አንዳንዶቹ አብይ ክፍለ ግዛት ብዛት ያላቸው ሌሎች ደግሞ በሌላ ክፍለ ግዛቶች ይገኛሉ። ጠቅላላ ብዛታቸው ወደ ሶስት ሺህ ይጠጋሉ ብለዋል። ወደ ሀገራቸው ላለመመለስ የወሰኑት ሰባት መቶ ይሆናሉ ሲሉ ተናግረዋል። የኢትዮጵያ የመከላከያ ኢንዶክትሪኔሽን ዋና ዳይሬክትሬት ዳይሬክተር ሜጀር ጀነራል መሐመድ ተሰማ በበኩላቸው ከሰሞኑ 15ኛ ሞተራይዝ ሰላም አስከባሪ ሻለቃ በጁባ የሚገኘውን ቆይታውን ላጠናቀቀው ሰላም አስከባሪ ኃይል በመቀየር ላይ እያለ አብሯቸው ከሄዱት 41 ውስጥ 15 እግረኛ ቋንቋ ተናጋሪ ሰራዊት አባላት የጁንታው ተላላኪዎች ወደ ሀገራችን አንመለስም በማለት ጁባ የአየር ማረፊያ ላይ በመንከባለልና በመጮህ እውከት ለመፍጠር ሞክረዋል ብለዋል። በመሆኑም እነዚህ የጁንታው ቅጥረኞች የሰራዊታችንንና የሀገራችንን መልካም ስምና ዝና ለማጠልሸት የዩኤን የተለያዩ ቦታዎች ተቀጥሮ የሚሰሩ ትግርኛ ተናጋሪዎች ዩኤንኤችሲር የተባለውን ግብረሰናይ ድርጅት የሚዲያ ሽፋን እንዲያገኝ በማመቻቸት ጉዳዩን ዓለም አቀፍ ማህበረሰብ እንዲሰማው በማድረግ የተሞከረ እንደነበርና በዚህም ዩኤንኤችሲአር ለዓለም አቀፉ ማህበረሰብ ያስተጋባው ዘገባ ያልተገባ መሆኑን በመግለጽ ይቅርታ ጠይቅ እንደሚገባ ሜጀር ጀነራል መሐመድ ተሰማ ተናግረዋል። ደቡብ ሱዳን ወደሚገኘው የተባበሩት መንግስታት የስደተኞች ድርጅት ደውለን ስለ ወታደሮቹና እና ኢትዮጵያ መንግስት በዩኤንኤችሲአር ላይ ላቀረበው ክስ በደቡብ ሱዳን የዩኤንኤችሲአር የኮሚኒኬሽንስ ኃላፊ ኦይፊ መክዶናልድ በጽሁፍ መልሰውልናል። ወደ ሀገራቸው ሊመለሱ የነበሩ ቁጥራቸው አነስተኛ የሆኑ በደቡብ ሱዳን የሚገኙ የኢትዮጵያ ሰላም አስከባሪ ወታደሮች በደቡብ ሱዳን ጥገኝነት እንደጠየቁ እናውቃለን። የደቡብ ሱዳን ባለስልጣኖች ለሰዎቹ ጥበቃ የማድረግ ኃላፊነታቸውን ዩኤንኤችሲአር ይደግፋል። ዓለም አቀፍ ጥበቃ የሚያስፈልገው ማንኛውም ሰው በዓለም አቀፍ ሕግ መሰረት ደህንነቱ በተጠበቀ ሀገር ጥገኝነት መጠየቅ መቻል እንዳለበት ዩኤንኤችሲአር ያሰምርበታል ብለዋል።